እኔም መናገር የምፈልገው እግዚአብሔር በአንድም በሌላም መንገድ እግዚአብሔር የረዳቸው አገልጋዮች አሁን እግዚአብሔርን ሕዝብና ቤተክርስቲያንን እያገለገሉ ነው። ሁሉ ሰልፍ ነው። ሁሉ ዛሬ ፊት ያሉት ነገ ኋላ ሊሆኑ ይችላሉ። ዛሬ ኋላ ያሉት ነገ ፊት ሊሆኑ ይችላሉ። በቃ የሚቀድሙትም የሚከተሉትም ሆሳና በአርያም እያሉ ያገለግሉ ነበር፣ እግዚአብሔርን ያመሰግኑ ነበር ይላል። አላማው ይሄ ነው። ከዛ ውጪ ግን ከዛ ውጪ ልብን ደስ በማያሰኝ መልኩ አንዳንድ ድብቅ አላማ በቤተ ክርስቲያን እና በህዝባችን ላይ ሲደረግ አይቶ ማለት አልሆነም። ይሻሻላል፣ ይለወጣል፣ ይቀየራል እያለን እያሰብን ነበረ ለውጥ እኔ መጽሔት ላይ የዚህን ሀገር ስም አንደጋለሁ። ይሄ ሀገር ከታወቀ እንዲታወቀ የምፈልገው በክርስትና ነው። ህዝቡ ለሃይማኖቱ ባለው ፍቅርና ቆራጥነት ነው። ይሄን መንፈስ ደግሞ ለማበላሸት የሚፈልግ ሰው ካለ አይደለም ጊዜ አይደለም እውቀት አይደለም ገንዘብ ህይወትም ለመስጠት ነው። ምክንያቱም እኛ የወጣ ነው ከዚህ ህዝብ ነው። እንደነዚህ ትንንሽ ልጆች ላንድ ጭንቃ ላይ አፈር ላይ የሆነ ቦታ ተቀምጠን ነው ይወጡ በሌላ ነገር ማለት ይቻላል። አሁን በዚህ ህዝብ ላይ በከተማው ላይ በቤተ ክርስቲያናችን ላይ በሚሆነው ነገር ማለት አንፈልገም። ዲላ የተኩላዎች መፈንጫ ሆኗል የሚል ቃል ያለው ሐመር የሚሉት መጽሔት አለ፣ የማህበረ ቅዱሳን መጽሔት እንዲነግሮኝ ፈልጋለሁ። እንዲነግሮኝ አልፈልጉም። እዚህ ነው ተኩላ የተነጨው፣ አቦ ነው ተኩላ የተነጨው። እሱን ሊነግሮኝ ይፈልጋል። መንደር ውስጥ እየዞሩ አሸርቀው ደወረኛ መጥፎ ስም ለመስጠት ከኛ በፊት የነበሩ አገልጋዮች ላይ የቀደሙት ላይ ብዙ ብዙ ነገር ሲሉ ሰምቻለሁ። ያ ጊዜ አልፈዋል። አሁን ማላልፈበት ጊዜ ላይ ደርሻለሁ። የትኛው ዲላ ነው? ምንድን ነው አላማው? አልገባኝም። እኔ መንግስት፣ የፖለቲካ ማህበር ነው ሲል ራሱ አላምን ብዬ ነበር። በእርግጥ ነው እግዚአብሔር ያወቀው። ምንድን ነው አሁን እየተሰራ ያለው ነው? የግቢ ተማሪዎችም ስላላቸው ምንድን ነው እየተሰራ ያለው ነገር ነው? ሃይማኖት ነው እየተራመደ ያለው? ስማት ሰዓት ነው ወይስ ምንድን ነው? የቱንም ያህል ባይረባ ይሄ ህዝብ የቆመው በዚህ ወንጌል ነው። የቱንም ያህል ባይዋጥም ቢዋጥላቸው፣ ይሄ ህዝብ የተጽናናው አሁን ባለው ዝማሬ፣ አሁን ባለው ምስጋና። ለምን ህዝብ በዛ ነው? ለምን ወንጌል ተሰበከ ነው? ወይስ እኛ ለምን እንዲህ አልሆንም ነው? ምንድን ነው አለ ትግል ደግሞ አለ፣ ከፍተኛ ትግል ትግል አለ። ይበቃል። አሁን ብዙ ነገር ማውራት አልፈለኩም። አመት ሁለት አመት ሶስት አመት ከዛም በላይ ታግሻለሁ። አሁን በኋላ ተገዝተን በህፃናት ልጆች ላይ በወንድሞች ላይ በእህቶች ላይ እዚህ ግቢ ነው የጥይት ሩምታ ያፈሩገ የነበሩት እነሱ ከኋላ ሆኖ ነው ደጀኖ ነው ያን ማውራት ነበረብን። ለህዝብ ለቻሩ ሰሙ ደስ በርሳቸው እዛ ኪዳነብረት ቤተክርስቲያን ቀበናል ትግል አለ ግብ ግብግ ከዚህ ሰበታ ጉባኤ ጠልቅቆ ለመውሰድ ቁርአን ይሄዳል አይደል እ ህዝብ የሰራው ያም ቤተ ክርስቲያን እኮ ትተናል፣ በሙሉ ስልጣን እንዲጠቀሙ ይሄ ህዝብ ነው እኮ የሰራው ያን ቤተ ክርስቲያን። ለጊዜው ግን ዳቦ ሽጦ የግቢ ተማሪ ተሰራ ተብሎ መጽሔታቸው ላይ አውርተዋል። ማውራት ደንባቸው ነው ያልሰሩትን ሰራን ብለው ጋሽፋፋ ቆመው ሲለምኑ ታውቃላቸው አይደል? ኑራይልን ለማሰራ ይሄ ህዝብ አይደል? ልክ ከተማ ይሄ ሲሰራ የነበረው የት ነው ማህበረ ቅዱሳን የኡራይልን ቤተ ክርስቲያን ይሰራው? አሁን ደግሞ የጸመሉን ቦታ ለመንጠቅ እዛ ፊት ለፊት ላይ ቦታ ገዝተው መስኪና አለፊት ለፊት ላይ ጎበዝ ከሆኑ ለምን ያና አይቋቋሙ

ህዝቡን የሆነ ልጅ ታው ስለማስገባት ቢሮ ሰጥተን እዚህ ጋር አብሮ ከሰንበት ትምህርት ጋር እንዳገለግሉ እነሱም ማህበሩን ነው ከቤተ ክርስቲያኗ ጎልላን በላይ መትከል የሚፈልጉት። እኛ ደግሞ ቤተ ክርስቲያኗን ነው ከላይ መትከል የምትፈልጉ። ይሄ ነው አላማችን፣ አለ

እግዚአብሔር እንደ ማስተዋሉ እስኪሰጣችሁ ድረስ እግዚአብሔር ወደ ልባችሁ እስኪመልሳችሁ ድረስ ከዚህ በላይ መናገር አልፈልግም እግዚአብሔር ይስጥልኝ አመሰግናለሁ እግዚአብሔር ሰላም እመቤታችን አማላጅነት አባቶቻችን ጸጋና በረከት ከሁላችን ጋር ይሁን ከዚህ ወታችሁ ወደ ቤታችሁ ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ የጠመመው ቀንቶ ይጠብቃችሁ። ጉባኤው በጣም ደስ ብሎ ለኔ ለዚህ ጉባኤ ለዚህ ፕሮግራም ዋጋ ብዙዎች ሳምሱ ከፍላችኋል። በተለይ ዘኮንት ትዝታው እና የሰበካ ጉባኤ